ሰላም ጤና ስጥልኝ አድማጭ ተመልካቾቻችን፣ የሰኞ ምሽት የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ የካቲት 14 2014 ዓ ም ከያዝንላችሁ መሰናዶች መካከል ጥቂቶቹን እናስተዋወቃችሁ። የሰላም ሚኒስቴር 3300 የሚሆኑ በጎ ፈቃደኛ ወጣቶችን አሰልጥነው ማህበረሰቡን እንዲያገለግሉ ማዘጋጀቱን አስታወቀ። ሰላም ሚኒስቴር ለልጆቹ አሹር የሚያደርጋቸው ምንድን ነው? አንደኛው ነገር ሀገራቸውን ኢትዮጵያን ስላገለገሉ ስለደገፉ፣ የራሳቸውን አስተዋጽኦ ስላደረጉ ከሁሉ በላይ ደግሞ ኢትዮጵያ ሀገራቸውን ስላወቁ አመስገን ይፈልጋል፣ ሪከግናይዝ ማድረግ ይፈልጋል። እነዚህ በጎ ፈቃደኛ ወጣቶች ማህበረሰቡን እያገለገሉ ይገኛሉ። በልዩ ሁኔታ ለጋቢና ቪ ልዩ መስተናዶ አዘጋጅተናል። አብይ ርዕሳችን አድርገነዋል። በሌላ ርዕስ ደግሞ እኛ ሀገር ስላሉ ስራ ፈጣሪዎች እንዴት ችግሮቻቸውን እንዳለፉ ይህኛ አውቆ የምናገር ልምድ የለም። ትኩረቱን ስራ ፈጣሪዎች ላይ በማድረግ የሚዘጋጀው ሎላይን የተሰኘው የዲጂታል መጽሔት ዋና አዘጋጅና ስራ አስኪያጅ እንዲሁም መስራቹ የሆነው ወጣት ውዳሴ ግርማን ነው የሰማችሁት። በዚህ ዙሪያ ዘገባ ይኖረናል፣ ሌሎች ጥንቅሮችንም ይዘናል። መሰናደውን በመምራት ኤደን ገረመው፣ በዜናዎቹ ስመኞሽ የቆየ፣ በምስልና ድምፅ ቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን አብረናችሁ የምናመሽ ይሆናል። አሁን ወደ ዜናዎቹ እንሻገር። አመሰግናለሁ። ኤደን የኢትዮጵያ ሕዳሴ ግድብ የመጀመሪያ ኃይል የማመንጨት ስራውን ትላንት በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ንጹህና ታዳሽ ኃይል ወደ ሱዳንና ግብጽ ጨምሮ ወደ ተለያዩ የአፍሪካ ሀገራት እንዲሁም አውሮፓ በመላክ ዓለም አቀፍ ግንኙነቶችን የማጠናከር አላማ እንዳላት ተናገሩ። በተለይ በቀጠና ያለውን ትስስር ማጠናከር አላማቸው እንደሆነ የተናገሩት ጠቅላይ ሚኒስትር አብይ ኢትዮጵያ የአባይን ውሃ በታች የትኛው ተፋሰስ ሀገራት የሚኖሩ ማህበረሰቦችን በማይጎዳ መልኩ ለኃይል ማመንጫነት ከመጠቀም ውጭ ለሌላ ምንም አይነት የልማት አገልግሎት የመዋል እቅድ እንደሌላት ገልጸዋል። 155 ሜትር ርዝመት ያለውና 74 ቢሊዮን ኪውቢክ ሜትር የውሃ መጠን የመያዝ አቅም ያለው ግድብ ሲጠናቀቅ በአፍሪካ ትልቁ ግድብ የሚሆን ሲሆን ካሉት 13 ተርባይን ዩኒት እሁድ ጠዋት ስራ የጀመረው 10ኛው ተርባይን 375 ሜጋዋት የኤሌክትሪክ ኃይል እንደሚያመነጭ ተገልጿል። ከግድቡ ሙሌት ጋር በተያያዘ የተለያዩ ስጋቶች እንዳሉባቸው የሚገልጹት ሁለቱ የታችኛው ተፋሰስ ሀገራት ግብጽና ሱዳን ኢትዮጵያ የግድቡን የውሃ ሙሌትና በየዓመቱ ከግድቡ የምትለቀውን የውሃ መጠን በተመለከተ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ መድረስ ፍላጎት እንደሌላትና ፈጽሞ እንደማትቀበልም አቋም ይዛለች። የናይጄሪያ ወታደራዊ ኃይል ሽፍታዎችን ኢላማ አድርጎ በደቡባዊ ኒጀር በአካሄደው የአየር ጥቃት ሰባት ህጻናት መገደላቸውንና ሌሎች አምስት ህጻናት ደግሞ መቁሰላቸው ተገለጸ። በናይጀሪያ አቅራቢያ የምትገኘው ማራዲ ከተማ አስተዳዳሪ የሆኑት ቻይቡ አቡባከር አደጋው መድረሱን ለአንድ የፈረንሳይ ዜና ወኪል የገለጹ ሲሆን አራቱ ህጻናት ወዲያው ሲሞቱ ሶስቱ ወደ ሆስፒታል እየተወሰዱ ህይወታቸው ማለፉን አስረድተዋል። አደጋው የደረሰው ሰው ናይጄሪያ የአየር ጥቃቱን ስታካሄድ በፈጸመችው ስህተት መሆኑንም ገልጸዋል። አቡበከር አክለው የናይጄሪያ ወታደራዊ አውሮፕላኖች በሰሜን ምዕራብ ናይጄሪያ ሰዎችን በመግደልና በመጥለፍ ገንዘብ የሚቀበሉ ወንጀለኛ ሽፍቶችን ለማግኘት አሰሳ እያካሄዱ መሆኑን ገልጸዋል። የናይጀሪያን የጦር ኃይሎች ሸሽተው ያመለጡ ሽፍቶች በአብዛኛው ወደ ኒጀር በመሄድ የሚደበቁ ሲሆን ድንበር ላይ የምትገኘው የኒጀር ከተማ ጥቃት ከሚደርስባቸው ከተሞች አንዷ ናት። ዩናይትድ ስቴትስ ለአፍሪካ ወታደራዊ ኃይሎች በየዓመቱ የምታካሄደውን የጸረ ሽብር ስልጠና ፕሮግራም ትላንት በአይቬሪ ኮስት መስጠት ጀምራለች። ስልጠናው የሚካሄደው እስላማዊ ታጣቂዎች በአፍሪካ በርካታ ቦታዎችን በተቆጣጠሩበት ወታደራዊ መፈንቅለ መንግስቶች በተበራከቱበትና የፈረንሳይ ወታደሮች ያላቸውን ኃይል እየቀነሱ ባሉበት ወቅት መሆኑ ተገልጿል። ፍሊንቶልክ በመባል የሚታወቀው ይህ አመታዊ ስልጠና ከምዕራብ አፍሪካ ሀገራት ለተውጣጡ አራት መቶ ወታደሮች የሚሰጥ ሲሆን አንዳንዶቹ ከአልቃይዳ እና እስላማዊ መንግስት ከተባሉት ቡድኖች ጋር ግንኙነት ባላቸው አካላት በተደጋጋሚ ጥቃት ከሚደርስ ባቸው ሀገራት የተውጣጡ ናቸው። ሆኖም የጊኒና እስላማዊ ጥቃት ያጠቃቸው የማሊና ቡርኪና ፋሶ ወታደሮች በሀገሪቱ በተደረገው መፈንቅለ መንግስት ምክንያት በስልጠናው አልተካፈሉም። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ ፈረንሳይ በማሊ እስላማዊ ታጣቂዎችን ስትዋጋ ብትቆይም ጣልቃ ገብነቷን የሚቃወሙ ሰዎች ቁጥር እያደገ በመምጣቱ ባለፈው ሳምንት ከማሊ እንደምትወጣና ወደ ኒጀር ፊቷን እንደምታዞር ማስታወቂያ ይታወሳል። በመጨረሻም የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የመሰረቱት ትሩስ ሶሻል የተሰኘ አዲስ የማህበራዊ ሚዲያ ዛሬ በይፋ እንደሚጀመር ተገልጿል። ፕሬዝዳንቱም ስልጣን ከለቀቁ ለመጀመሪያ ጊዜ በአዲሱ ገጻቸው ወደ ማህበራዊ ሚዲያ እንደሚመለሱ ይጠበቃል። ሪፐብሊካን ፓርቲን ወክለው የምክር ቤት አባል በነበሩት ዴቪን ኖነስ የሚመራው ትራምፕ ሚዲያ እና ቴክኖሎጂ ግሩፕ የተሰራው ትሩስ ሶሻል የማህበራዊ ሚዲያ ተቋም ስራ ሲጀምር ራሳቸውን የመናገር ነጻነት ጠባቂ አድርገው ከሚቆጥሩት እንደ ትዊተር፣ ፌስቡክ እና ዩቲዩብ የመሳሰሉ ተቋማት መካከል አንዱ ይሆናል ተብሏል። ከሳምንታት በፊት የትራምፕ የመጀመሪያ ልጅ የሆነው ዶናልድ ጁኒየር የአባቱን የትሩስ ሶሻል ገጽ የሚያሳይ ምስል ተዘጋጁ የምትወዱት ፕሬዝዳንታችሁ በቅርቡ ያያችኋል ከሚል ጽሁፍ ጋር በትዊተር ገጹ አጋርቶ ነበር። አድማጮች ለሰዓት የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። አመሰግናለህ ኤደን የኢትዮጵያ ህዳሴ መንግሽ የቆየን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ የሰኞ ምሽት የካቲት 14 2014 ዓ ም ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። በሬዲዮ ቴሌቪዥን ዝግጅቶቻችንን ለምትከታተሉ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ እንዲሁም ደግሞ በድረ ገጻችን ላይ ልታገኙን ትችላላችሁ። ለየት ባለ ሁኔታ ለአዲሱ ትውልድ ድምፅ ወዳዘጋጀ ነው አብይ ርዕስ እንሻገራለን። የሰላም ሚኒስቴር በጎ ፈቃደኛ ወጣቶችን አሰልጥኖ ወደ ተለያዩ የሀገሪቱ ክፍሎች ህብረተሰቡን እንዲያገለግሉ ማሰማራቱን ሰላምና ሰላምን በመገንባትና ብሔራዊ መግባባትን በማምጣት ውጤት ማስገኘቱን ሚኒስቴር መስሪያ ቤቱ አስታወቀ። ሚኒስቴሩ በሶስተኛ ዙር ያሰለጠናቸው 3300 የሚሆኑ በጎ ፈቃደኛ ወጣቶች ወደ ህብረተሰቡ መላካቸውንም አስታውቋል። በሌላ በኩል በአንደኛው ዙር ሰልጥነው ህብረተሰቡን ሲያገለግሉ መቆየታቸውን የገለጹ አንዳንድ ወጣቶች ሚኒስቴር መስሪያ ቤቱ የስራ እድል እንደሚያስገኝልን ቃል ቢገባልንም ይህ እንደዚህ አይነት እድል ግን አልተመቻቸልንም ሲሉ ቅሬታቸውን አሜሪካ ድምጽ ገልጸዋል። ና ኮር መልካ በዚህ ዙሪያ ዘለግ ያለ ልዩ መሰናዶ አጠናቅሯል። የኢትዮጵያ ሰላም ሚኒስቴር ሶስት ሺህ ሶስት መቶ የሚሆኑ ከተለያዩ ዩኒቨርሲቲዎችና ኮሌጆች የተመረቁ በጎ ፈቃደኛ ወጣቶችን በሶስተኛ ዙር መራ ግብር አሰልጥኖ ወደ ህብረተሰቡ ማሰማራቱን አስታውቋል። ይህ መራ ግብር ለብሔራዊ መግባባትና ሰላም ግንባታ ከፍተኛ አስተዋጽኦ በማበርከት ላይ እንደሚገኝ በሰላም ሚኒስቴር የብሔራዊ በጎ ፍቃድ ማህበረሰብ አገልግሎት መርሃ ግብር አስተባባሪ ዶክተር ዮሐንስ አመነ ለቪኦኤ ተናግረዋል። ሰላም ለሰላም ግንባታና ለብሔር መግባባት የሚለው ኢሹዎች አሁንም በቀጣይነት እየሰራ እያሰለጠነ ክፍተቶችን እያስተካከል እየሄደ ይገኛል ማለት ነው። በነገራችን ላይ በዚህ ረገድ ጥናትን ማጥነተን ጥሩ የሚባል ውጤት እያገኘንበትም ነገር ነው። ውጤታማነቱ ትልቅ ነው የሚል ነው። ወጣት ገላና ጉቱ የሶስተኛ ዙር ሰልጣኝ ሲሆን በአሁኑ ጊዜ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ዳውሮ ዞን ውስጥ የበጎ ፈቃድ አገልግሎት የሰጠ መሆኑን ተናግሯል። በስልጠናውና በአገልግሎቱ ስላገኘው ውጤት ያብራራል። ከስልጠናው ያገኘውት አንደኛው ከሰው ጋር እንዴት መኖር እንደሚችል ማለትም ማህበራዊ ኑሮን ተምሬ ያለው፣ የተለያዩ ብሔሮች እንዴት ተቻችለው ተከባብረውና ተዋድዶ ሊኖሩ እንደሚችሉም ተምሬ ያለው፣ የሌሎች ብሔሮችን ባህልንም አውቅ ያለው። አሁን የበጎ ፍቃድ አገልግሎት በሚሰጥበት ዳውሮ ውስጥም አዲስ የአየር ጸባይ ውስጥ እንዴት መኖር እንደሚቻል እየለ መድኩ ነው። አዲስ ቋንቋ፣ የአመጋገብ፣ ያለባበስና ሌሎችም ባህሎች ከህብረተሰቡ እየተማርኩ ነው። ዶክተር ዮሐንስ አመነ የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት ሰብአዊነትን የሚጠይቅና ራስን ሰጥቶ ማገልገል የሚጠይቅ ነው ብለዋል። ለወደፊቱ ከወጣቶች በተጨማሪ ሌሎችም በተግባሩ እንዲሳተፉ እንደሚደረግ ገልጸዋል። ሰዎች በነፃ ሀገራቸውን፣ ማህበረሰባቸውን የሚያገለግሉበት ፕላትፎርም ተመቻችላቸው የሚሄዱበት ሞዳሊቲ እንደመሆኑ መጠን ምንም አይነት የክፍያ ፓኬጅ ያለው ፕሮግራም አይደለም። ማለት ሰብአዊነት የሚጠይቅ ጥቅምን መሰረት ያደረገ ሳይሆን ራስን ሰጥተ ሌላውን ሰርቭ የምታደርግበት ሞዳሊቲ ነው። ያው ሌሎችም ሀገራት እንደዚህ አይነት ኤክስፔሪየንሶች እንዳሉ ይታወቃል። እንደ ሰላም ሚኒስቴር የኛ ጎል እንደዚህ አይነት ፕሮግራሞች ናሽናል ሰርቪስ መሆን አለባቸው ብለን እናስባለን። ወጣቱን ብቻ ሳይሆን ሌላውን ኮሚኒቲዎች ትሩ ታይም ታርጌት አድርገን እንሄዳለን ነው። ማለት ነው። ወጣቶቹ በበጎ ፈቃድ አገልግሎቱ ከተሳተፉ በኋላ ሊያገኟቸው ስለሚችሉ ጥቅሞችም አብራርተዋል። ሰላም ሚኒስቴር ለልጆቹ አሹር የሚያደርጋቸው ምንድን ነው? አንደኛ ነገር አገራቸውን ኢትዮጵያን ስላገለገሉ ስለደገፉ፣ የራሳቸውን አስተዋጽኦ ስላደረጉ ከሁሉ በላይ ደግሞ ኢትዮጵያ ሀገራቸውን ስላወቁ አመስገን ይፈልጋል፣ ሪኮግናይዝ ማድረግ ይፈልጋል፣ ቀላል ነገር ስላልሆነ ማለት ነው። ለዚህም በክቡር ሚኒስትሩ የተፈረመበት ምስክር ወረቀት ለበጎ ፈቃደኞች፣ ለእያንዳንዱ በጎ ፈቃደኛ ፕሮግራሙን አገልግሎት ለጨረሰ እንሰጣለን ማለት ነው። ኢሞሽናል ኢንቴሊጀንስ ላይ ብሎ ያደገ ፊዚካል ፖለቲካል ኢንቴሊጀንስ ላይ ብሎ ያደገ ስፒሪችዋል ኢንቴሊጀንስ ላይ ብሎ ያደገ ኢንተርካልቸራል ኢንቴሊጀንስ ላይ ብሎ ያደገን ሰው ማንም ይፈልገዋል። ድርጅቶች በሚጠይቁን ሰዓት የማገናኘት ከጠየቁን አለበለዚያ ደግሞ እነሱን ሲያገኙ ጥሩ ሪኮመንዴሽን የመጻፍ ነገር እናደርጋለን። በሌላ በኩል በ2013 ዓ ም በመጀመሪያው ዙር ሰልጥነው ለአስር ወራት በተለያዩ የኢትዮጵያ አካባቢዎች በጎ ፈቃደኛ ሆነው ሲያገለግሉ ከቆዩ ወጣቶች መካከል አንዳንዶቹ ሰላም ሚኒስቴር ቃል የገባልንን የስራ እድል አላመቻቸልንም ሲሉ አቤቱታቸውን ለቪኦኤ ተናግረዋል። በስጋት ምክንያት በቪኦኤ ላይ እንዳይገለጽ ሲል የተናገረ ወጣት ስለ ስራ አትጨነቁ በማለት ስራ እንደሚያገኝልን ሚኒስቴሩ ተስፋ ሰጥቶን ነበር ይላል። ስለ እሱ ጉዳይ ምንም ጥያቄ አይገባችሁም እናንተ ግዴታችሁን ብቻ ፈጽሙ እን ያለን እናንተ እዛ ሳጨርሱ ነው እኛ ለድርጅቶት እንሰጣችሁ እኔ ያለን አንን ነገር ከጨረስን በኋላ ወረቀት ብቻ ነው የሰጡን የምስጋና ወረቀት ድጋፍ ደብዳቤ እንኳን አልጻፍሉንም። እንደ ክልል ስንጠይቅ እነሱ ደብዳቤ ጻፉልን እንጂ እኛ ምንም ልንጠቅ ሊቀጥራችሁ አንችልም፣ ደብዳቤ ከጻፉልን ዛሬ ሊቀጥራችሁ እንችላለን ቦታ አለን ምናምን ብሎናል። ይሄንን ካሉ በኋላ እነሱ እስካሁን እንግዲህ ምንም ነገር የለም። እንደውም ሰርቲፊኬት ሲሰጡ ከአስራ አምስት ቀን በኋላ ይደውልላቸዋል፣ በተለይ ከሶስት በላይ ያላችሁ ልጆች ይሄንን ነገር ጠብቁ ስልካችሁን አክቲቭ አድርጉ ብሎ ነው ነገሩ። ውጤትን ደግሞ መሰብሰብ የጀመሩ ከስሪ በላይ የጀመሩ ከመስከረም ጀምሮ ነው መስከረም እንግዲህ አሁን ስድስተኛ ወራችን። ስንደውልላቸውም ስልክ አያነሱም፣ ወይ ደግሞ በዚህ ጉዳይ የሚያናግርን አካል የለም። ስሟ እንዲገለጽ ለምን እንዳልፈለገች የተናገረች ወጣትም ጅግጅጋ ዩኒቨርሲቲ ውስጥ ስልጠና ከመውሰዷ በፊት የነበራትን ስራ ትታ በበጎ ፈቃደኝነት ማገልገሏን ነው የገለጸችው። የስራ እድል እንደሚያመቻችልን የሰላም ሚኒስቴር ቃል ገብቶልን ነበር ብላለች ወጣቷ አሁን ያለንበት ሁኔታ ግልጽ ስላልሆነ ነው ስሜን ያልፈለጉት። እና የተለጠንኩ ጅጅጋ ነው አንደኛ ዙር ሰልጣኝ ነበር። አጋጣሚ አዲስ አበባ ነበርኩ፣ እንደውም ስራ ላይ ሁላ ነበርኩ። የሚገርም ግን በመንግስት የመጣ ነገር ነው። የስራ እድል አለው ምናምን ስለተባለ በሞያ ያልነበረ የምሰራው በቃ የተሻለ ነገር ነው ብዬ ትቻው ሄድኩ ማለት ነው። ያው ምግብ ምናምን በዩኒቨርሲቲ ወጪ ሆኖ የአርባ አምስት ቀን ስልጠና ነበር። ከዛ በኋላ ወደ ኮምቦልቻ ተመደብኩኝ። የኪስ ገንዘብ አለ ሌላ ምንም የለም። ለበጎ አድራጎት ስራ ነው የምትሰሩት። ከዛ በኋላ የስራ እድል መቶ ፐርሰንት የእውነት ማለት ነው። እንደዛ ተብለ መሄድ ነው። ሌላው አስተያየቱን ለቪዮ የገለጸው ወጣትም እንዲሁ በአሁኑ ጊዜ ስላለበት ሁኔታ ይገልጻል። እዛው ጅማ ዘን ነበርኩ አሁ ለአንድ አመት ማለት ነው በዲፓርትመንትም በበጎረገቱ፣ በሁሉም በብዙ አይነት ስራዎች ሳገለግል ቆይቻለሁ። ግን እንደዛ ተደርጎ አሁን ላይ ግን ያው ምንም መፍትሄ የለውም። ዝም ብለን ከቤት ልኮች ይለናል ነው የጠፋንታችን ምንድን ነው ብለን በጠየቅናት እናንተ ይህን አስቦ ወር ጨርሱ እንጂ ዚያም በኋላ ያለው የእኛ ስራ ነው የእናንተ አይደለም። መጀመሪያ ፊት ጫርሱ ያለ። ስለዚህ ኒያል ጊዜኛ ያሰለፍ ነው። ዚህ ነገር ለእኛ ጥቅም አለው ከህን ከጨረስን በኋላ መንግስት ስራ ይሰጠናል ብለን ተስፋ አድርገን ነው ይህን ያልጊዜኛ እንትን ያደረግ ነው። ቤተሰብ ራሱ ይህን ስራ ገብተዋል ብሎ ተደርሶ አሁን ተመልሰን እዚህ ቤተሰብ እጃቸው ስንወድቅ ሌላ ሀሳብ ውስጥ እየገባን ነው ነው ወጣቶቹ ህብረተሰቡን ሲያገለግሉ በነበሩበት ወቅት አንዳንድ የመንግስት ሰራተኞች ና የማህበረሰቡ አባላት የመንግስት ደህንነት ሰራተኞች እንደሆኑ የማሰብ ሁኔታም ገጥሟቸው እንደነበር ከወጣቶቹ መካከል ገልጸዋል። ሰራተኞቹ ራሱ አያምኑም። አሁን ቢሮም ተቀጠለን የምንሰራ ውጭም ስንወጣ እነዚህ መንግስት ተላላኪ ነው የሚል ሆነ እና ብዙዎችን ማስረዳት ሞክረናል። የህብረተሰቡ ውስጥ ያለው አመለካከት ለመንግስት እንደምንሰራ ነው፣ ግን ስራውን የምንሰራው ህብረተሰቡን ነው የምናገለግለው። መንግስት ጋር ምንም አይነት ግንኙነት የለንም። ህብረተሰቡን ባለን እውቀት በምንችለው ልብስ ማጠባ ከሆነ ወደ ምግብ ማብላት ከሆነ ልጆች ከቢሮ የተለያዩን ድርጅቶችን ጠይቀ ነው የምናብላቸው። አንዳንድ ቢሮ ውስጥ ደግሞ የምንሰራው በእውቀታችን ነው የምንሰራው በተማርነው ልክ ነው የምንሰራው እንጂ ይሄኛው ሰዎች እንደሚያስቡት አይደለም። በወጣቶቹ ቅሬታ ላይ ምላሽ የሰጡት በሰላም ሚኒስቴር የብሔራዊ በጎ ፈቃድ ማህበረሰብ አገልግሎት መርሃ ግብር አስተባባሪ ዶክተር ዮሐንስ አመነ ሚኒስቴሩ ወጣቶቹን ስራ የማስቀጠር ኃላፊነት የለውም ብለዋል። ነገር ግን ለወጣቶቹ ሊያደርግላቸው ይችላል ያሉትን አብራርተዋል። በጎ ፈቃደኞች በዋናነት የሚያነሷቸው ኢሹዎች ምንድን ነው? ከዚህ በፊት ከክብር ጠቅላይ ሚኒስቴሩ ጀምሮ ቃል ተገብቶልናል የሚል አይነት ኢሹዎች እኛም ቢሮ ይመጣሉ ተደጋግ ሚያሳሰቡ ነገሮች ማለት ነው። እውነት ደግሞ ቃል ተገብተው ነበር። ቃል ቢገባ ሰላም ሚኒስቴር ለምንድን ነው ማይጠቅሙ ማጣት በህግ ደረጃ ካለ ማለት ነው። ፕላስ ደግሞ እኛ ፕሮግራሙን ዲዛይን አድርገን ስንነሳ አላማችን ብሔራዊ መግባባት፣ ዘላቂ ሰላም ግንባታ እና ወጣቶችን ለራሳቸው ለስራ ዝግጁ የሚያደርጉ ወጣቶች እንዲሆኑ ስለምንፈልግ ነው። በዛ ሌብል ራሳችን ሬዲ አድርገን እየወጣን ያለ ነው ማለት ነው። እኛ ኦብጀክቲቭ ሁኔ ነገሮችን ወደፊትም አሁንም አናደርግም። ቢካዝ ሰላም ሚኒስቴር ዋዋጅ የተሰጠው ስልጣን ስራ መቅጠር ራሱ የስራና ክህሎት ሚኒስቴር ማን እንዴት ሚኒስቴር ማንዴት አይደለም። ምናልባት የእኛ ልጆች ዲስፕሊንድ ከሆኑ ከሚመለከተው አካላት ጋር በጋራ እንሰራለን። እንደ ሀገር ሀገር ኢንቨስት አርገባቸዋለች ብዙ ሚሊየንስ እነሱም ለሀገር ብዙ ኢንቨስት አርገዋል እና በዛ ሌብል ጆይንትሊ ከሚመለከታቸው አካላት ጋር እየሰራን እንገኛለን የሚለውን ነገር ነው። ፈልገዋቸው እንጂ ልጆቹ ለምነው የሚሰሩ ስራ እንዲኖር አንፈልግም እንደ ሰላም ሚኒስቴር። ቢከዝ ሀገራቸውን የሚያገለግሉት በሙሉ መሰጠት እንጂ ለምነው ስራ መስራት ማለት አንድም እኛ ፕሮግራም ፌል ያደርግብናል። ቢከዝ ሀገራቸውን አገራቸው ሰርብ የሚያደርገው የሀገራቸውን ችግር የሀገራቸውን ዲማንድ የሚያውቁ ሆነው እንዲወጡ ስለምንፈልግ ማለት ነው። አስተባባሪው ወጣቶቹን ለስራ የሚፈልጉ ድርጅቶች እንዳሉን በመጠቆም ሚኒስቴሩ በምን እንደሚደግፋቸውም ገልጸዋል። ለምሳሌ አንድ ሁለት ሶስት መስሪያ ቤቶች እኛን አፕሮች አድርገውናል። እናንተ ጋር የሚሰሩ በጎ ፈቃደኞችን የተወሰኑ ቁጥር ማለት ነው በዚህ በዚህ ክራይቴሪያ እንፈልጋለናል ብለውናል። ስለዚህ እነሱ በሰጡን ክራይቴሪያ መሰረት መደረጋ አድርገን ስራ ሚኒስቴር ሰልክት አድርጎ ለሚመለከተው አካል ይልካል ማለት ነው። ይህ አንድ ኦፖርቹኒቲ ነው። ባይዘወ ልጆቹ በዚህ ፕሮሰስ ለማለፋቸው ያገኙት ኦፖርቹኒቲ ነው። አፍተሮ ልጆቹም ሲመጡ ደግሞ ከሀገራቸው ሊጠቀሙ ሳይሆን ሀገራቸውን ሊጠቅሙ አስበው ነው የሚመጡት። ዶክተር ዮሐንስ በጥቂቶች ዘንድ በበጎ ፈቃደኛ ወጣቶች ዙሪያ የነበረው የተዛባ አመለካከትም አሁን ተቀይሯል ሲሉ አብራርተዋል። በመጀመሪያው ዙር ስራውን በምንሰራበት ሰዓት የእኛ በጎ ፈቃደኞች ካለው ወቅት የኢትዮጵያ ፖለቲካል ዳይናሚዝም አንጻር ብዙዎቹ እንደ መገለል አንዳንድ ቦታዎች ላይ እንደሚደርስባቸው እኛም ኢንፎርሜሽኑ baren uh, even andandu dennet because yes salam minister sira afteru yedennet nou tabele tasabal malis positive peace lai negative peace lai den sira baden ba ita wokunna uluk liu hojuu diploide tetaderagu malis no kada bala ba nebere the capacity building sira hoj the same time, dego lijo chuu bemisaruachou sira hoj malis mahabara sabu ga heedut Lena sabu and Dalona, la nesal lalendal ona mahabara sabu lamagga agraçao thank you la malis i and my ala environment እንደምንታውቀው ለካ ኢትዮጵያ ይሄኛው ገጽታ አላት ለማለት እንደሄዱ ቋንቋ ሊማሩ ባህል ሊማሩ ኢትዮጵያን ለማወቅ እንደሄዱ ሲነግሯቸው ማህበረሰቡ ደስተኛ ሆኖ ተቀብሏቸው ብዙ ነገር ነው ማህበረሰብ ያደርገላቸው። ብዙዎቹ ጋር ልጆች አድርጓቸዋል፣ የሰላም ቤተሰብ ፈጥሮላቸው እናት አባት ኖሯቸዋል። ሲጨርሱ ማለት ነው ሌላ እናት ሌላ አባት ማለት ነው የሌላ አካባቢ ማህበረሰብ ቋንቋ ባህል ለምለው ከነሱ ጋር የተነጋገሩ አሉ። እዛው ራሱ እንፈልጋቸዋለን፣ እንቀጥሯቸዋለን ብለው ይቀጠሯቸዋሉ። በሰላም ሚኒስቴር በበጎነት ለአብሮነት መርሃ ግብር ሰሞኑን ሰልጥ ነው በበጎ ፈቃደኝነት ከተሰማሩ 3300 ወጣቶች በተጨማሪ በ2013 ዓ ምት በመጀመሪያ ዙር ሰልጥነው ለአስር ወራት ገደማ ለህብረተሰቡ የተለያዩ ግልጋሎቶችን ሲፈጽሙ እንደቆዩ ሰላም ሚኒስቴር ገልጿል። ከ9100 በላይ ወጣቶች በሁለተኛ ዙር ሰልጥነው ወደ ተለያዩ የአገሪቱ አካባቢዎች የተለያዩ የበጎ ፈቃድ አገልግሎቶችን እየሰጡ መሆናቸውን ሚኒስቴሩ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ጋቢና ቪ የአዲሱ ትውልድ ድምጽ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ተከታዩ ዘገባችን ደግሞ ስራ ፈጣሪ ከሆኑ ወጣቶች ጋር ያስተዋውቀናል። ቀጥሎ ይቀርባል። የኮቪድ-19 ወረርሽኝ እንደጀመረ ሰሞን የቻለ በሙሉ ከእንቅስቃሴ እንዲገደብ በታወጀበት ወቅት በዓለም ዙሪያ እጅግ ብዙዎች በቤታቸው ተከተው ነበር። ይሄ ወቅት ታዲያ ብዙዎችን በፍርሀት በድብርትና በጭንቀት የፈተነ እንደነበረ ይታወሳል። ይሄ በአብዛኛው በእናቶችና በሴቶች ላይ ቢታይም ወጣቶችም የዚሁ ድብርትና ጭንቀት ተካፋይ ነበሩ። በዚህ ወቅት ነበር ታዲያ አራት የሶፍትዌር አንድ የህንጻ ንድፍ እንዲሁም አንድ ጋዜጠኛና አንድ መምህር በአጠቃላይ ሰባት በመሆን በእንግሊዝኛ የምትወጣ ሎላይን የተሰኘች ዲጂታል መጽሔት ለማዘጋጀት ያቀዱት ከራሳቸው የድብርት ስሜት በመነሳት ሰዎች ጊዜያቸውን ስልካቸውና ኢንተርኔት ላይ እንደሚያሳልፉም ጨምረው በመገንዘብ ወደዚህ ድምዳሜ እንደደረሱ የሎላይን መጽሔት ስራ አስኪያጅና ከመስራቾቹ መካከል አንዱ ውዳሴ ግርማ ይገልጻል። ሎላይንን ስንጀምር በጊዜው እኛ ተመራቂ ተማሪዎች ነበር የመሰረት ነው ሰዎች እና ቤት ሆነን ነበር የምናሳልፈው እና ከሱ ጋር ተያይዞ ብዙ ወጣቶች የተለያዩ አይነት ድብርትን ያሳልፉ ነበር እና ያንን ስሜት ለመቀነስ ያክል በይነ መረብ ላይ የሚቀመጡ ወጣቶችን ሊያነሳሱ ወይም ሊያዝናኑ የሚችሉ የተለያዩ ነገሮችን ለማድረግ ነበር ያሰብነው እና በእሱ ሀሳብ ውስጥ ተያይዞ ነው ስሙ ሎላይን የሚለው ወይም ላፋውት ላውድ በተለምዶ ከምንለው ቃል እና ኦንላይን ከሚለው እንግዲህ አድርገን አወጣ ነው። በተጨማሪ ደግሞ ታይፕራይቲንግ ራይቲንግ ላይ ሎላይን ወይም በደብሊው ኤልኦደብሊው ኤልአይኒ ሲሆን አንደርላይን ማድረግ ወይም ሲግኒፋይ ማድረግ የፈለግን ወይም ደግሞ አብርተን ማሳየት የፈለግናቸው ሀሳቦች እንደነበሩ ነው። ምንም ወጣቱን ለማዝናናት ብናስብም፣ እንደ ስራ ፈጠራ ቴክኖሎጂ ያሉ ሀሳቦችን ደግሞ አብርተን ማሳየት እንደፈለግ ነው። እና እኒ ያለ ኮምፒተር ቀርብ ስለነበር አስተሳሰባችንም እንደዛ ይመስለኛል። ብዙ ሰው ያዋል የሚል ግምት ነበረ። እንደጀመርነ፣ ግን የነበረው ስፔሻሊ ወይም የመጀመሪያዎቹ ወሮች ትንሽ አስቸጋሪ ነበሩ፣ ግን በሀገሪቱም በቴክኖሎጂ ላይ ለውጥ እያመጣች ስለነበረ በስፔሻሊ ራሱ ኮቪድ ራሱ ይዞት የመጣው ሰው ቤቱ በመቀመጠው ምክንያት እንደሚያነብ ወይም ኦንላይን እንደሚወስ ስለምናውቅ እሱ የተነሳ እንደም እኛ ከጠበቅ ነው በላይ በየጊዜው እያደገ መጥቷል። ውዳሴ ዋናው ዓላማቸው በቴክኖሎጂ ዘርፍ እንዲሁም በስራ ፈጠራ ዙሪያ ያሉ ሰዎችን ማስተዋወቅና ለወጣቶች እንዲዝናኑ እንዲሁም እንዲነቃቁ የሚያደርጉ ጽሁፎችን ማዘጋጀት ነበር ይላል። እንደነገርኩ የድብርቶ የመድባቴ ስሜት ወጣቱ ላይ እንዳይደርስ የምንችለውን ያክል ኮንቴንቶች ክሬት በማድረግ ሞቲቬት ለማድረግ ወይም ለማነሳሳት ሀሳብ ይዘን ነው የጀምር ነው። ስንጀምር በዋነኝነት አምዱ የነበረው ኢንተርቴንመንት ወይም ወጣቶችን ሊያዝናና የሚችል ኮንቴንቶች የተለያዩ ዘፋኞችን ምናምን ነበረ። ፕሮፋይል ወይም ኢንተርቪው የምናደርጋቸው የነበሩት ከዛ በመቀጠል ደግሞ በተለያየ አርት ስራ ላይ ያሉ ሰዎችን የምናካትት ነበር። በሶስተኛ ደረጃ ደግሞ የተለያዩ የቴክኖሎጂ ውጤቶችን ራሳችን ገምግመን እነሱ ላይ የተለያዩ አስተያየቶችን፣ ሀሳቦችን እንጽፍ ነበር። ይህንን እያደረግን ነበር የቆየ ነው። ግን ኢንተርቴንመንት ላይ ወይም ሙዚቃው ላይ ያሉ አርቲስቶች የተለያዩ ሰዎችን ኢንተርቪው በምናደርግበት ሰዓት ያየ ነው ነገር እኛ እንደ መዝናኛነት ሪፈር አድርገን እንደ ሙዚቃ የምናመጣቸው ነገሮች ለእነሱ የስራ መስክ ነበሩ እና የራሳቸው የሆኑ ተግዳሮቶች ነበሯቸው። እነዚህን ነገሮች ደግሞ እንዴት ማለፍ እንደቻሉ ለወጣቱ ሲያካፍሉት ሞር ስለ ስራ ነበር የሚሉት። ለእነሱ ያ ሙዚቃ ማለት ስራ እንደነበር ነበር የገባ። ስለዚህ ከእነዚህ ሰዎች የተወሰነ ያክል ፒቮት እያደረግን ወይም አምዳችንን የተወሰነ ያክል እየቀየር ወደ ስራ ፈጣሪነት፣ ስራ በመፍጠር ላይ ያሉ እክሎችን ለማንሳት ሞክረናል። አሁን መጽሔቱ በዋነኝነት ከተለያዩ ስራ ፈጣሪዎችን ፕሮፋይል በማድረግ ወይም ኢንተርቪው በማድረግ የእነሱ እክሎች ሊያጋጥሟቸው የሚችሉ ቻሌንጆች ምናምን በአብዛኛው የማይወሩ ታሪኮች አሉ። ሰክሰስፉል ወይም የተሳካላቸው ከምንላቸው ሰዎች ታሪኮች ሲወራ ከየት እንደጀመሩ እና የደረሱበትን ቦታዎች ብቻ ነው የምናቀው እንጂ መሀል ላይ እያሳለፏቸውን ችግሮች ወይም ቻሌንጆችን አይነሱም። እኛ በየሳለው መጠን እሱን እነሱን ነገሮች አብልተን ለማሳለፍ እንደወጣቱ እና ያንን ቻሌንጅ እንዴት ማለፍ እንደሚችሉ ያንን ችግሮች እንዴት ማለፍ እንደሚችሉ ለማብራራት እንሞክራለን። ይሄ ስራ ከተጀመረ በኋላ ለረዥም ጊዜ ተግዳሮት ሆነ የቆየው ታዲያ ራስን ማስተዋወቅና ለሚያወጡት ልፋትም ተመጣጣኝ የሆነ ገቢ ማግኘት አንዱ ተግዳሮት እንደነበረ ውዳሴ ያስረዳል። የመጀመሪያው ነገር መጽሔቱን እንደጀመር ነው የገባን ነገር በአጭር ጊዜ ውስጥ ገቢ መፍጠር እንደማንችል ነበረ። አንደኛው በእኛ ስራ ላይ እንደ ከባድ ነገር የታየንም ነገር አንደኛ የእኛ አካባቢ ያሉ ሰዎች ወይም በኛ ሀገር ውስጥ ያለ ሰው ከዛ በኋላ ከሱ ደግሞ እኛ ገቢ ለመስደር አስቸጋሪ እንደነበር ተረጠመ። ግን በዚህ ውስጥ የብሎጊንግ ፕላትፎርም ወይም የተለያዩ ሰዎች ተመዝግበው የራሳቸውን ሀሳብ ማካፈል የሚችሉበት ሲስተም ፈጥረን ነበረ። ስለዚህ ዋነኛው የገንዘብ የገቢ ምንጫችን የነበረው አድቨርታይዝመንቶችን ወይም ማስታወቂያዎችን በመጽሔቱም ላይ ሆነ በዌብሳይቶቻችን ወይም ድረ ገጾቻችን ላይ ማድረግ ነበር። ግን ይህን ያህል እንደ መኖሪያ ለመሆን የሚያስችል ገቢ ያልነበረው። ስለዚህ እሱን ለማስተካከል ደግሞ ዩዘሮች ወይም ተጠቃሚዎቻችንን መጨመር፣ ከራሳችን ወጪ ማድረግ ያለብን ነገር ወጪ ማድረግ እና ምንችለውን ያክል የእኛን ጊዜ መስጠት ነበር ያደረግነው። እና ላልተወሰነ ጊዜ ደግሞ ከዚህም ስራ ውጭ ሌሎች ኤክስተርናል ስራዎችን ለመስራት ሞክረናል። ይሁን እንጂ የነበሩት ተግዳሮቶች እኚህ ብቻ አልነበሩም። አዎ አንደኛው የነበረው እንደ ዲጂታል መጽሔት ስንጀምር ከዚህ በፊት በዚህ ስራ ላይ ልምዱ ስላልነበረ ሰዎችን ማግኘት ወይም ኮንታክት ማድረግ አስቸጋሪ ስራ ነበረ። አንዳንዴ ከዚህም በፊት ሌሎች ስራዎች ስላልነበሩ ሰዎቹ ደስተኛ የሆኑ ወይም ታሪኩን ለማካፈል ፈቃደኛ የመሆን ነገር አልነበረም። በአብዛኛው ልክ በጀመርንባቸው ሰሞኖች ኮንታክት የምናደርጋቸው ሰዎች ላይመልሱልንም ይችላሉ። ይህ ነበረ የነበረው ችግር። ግን ቀስ በቀስ ያለንን ከሰው ጋር ያለን እንግድኝነት እያሰፋን በመጣ ቁጥር ይህ ነገር ማስተካከል ይችለናል። አንደኛው እሱ ነበር። ሁለተኛው ለስራ ሂደቶች ላይ ቢዝነሶችን ከዚህ በፊት እንደ ራሳችን ጀምረን ሰርተንም ስለማናውቅ እንዴት ይህ ነገር ላይሰንስ የሚደረገው ላይሰንስ የሚደረግ ሲባል እና መንሳሱ ሲጠይቀን ራሱ እኛ እነዛን ፕሮሰሶች ታናቅ ነበር እስከ ቅርብ ጊዜ ድረስ ላይሰንስ ለማድረግ የራሳቸው የነበሩት ሂደቶች፣ ወጪዎች ከመንግስት ጋር ሄዱ ያሉ ሂደቶች አሉ። እነሱ ነገሮች እንዴት እንደሚደረጉ የራሱ የሆነ ችግር ሆኖብን ነበር። ከዚህ በፊት ያንን መንገድ ስላላለት፣ ሎላይን መጽሄት ጥሩ ተቀባይነት እያገኘ መምጣቱን ውዳሴ ይገልጻል። ለዚህ ደግሞ እንደ ምክንያት እንዲሁም ደግሞ እንደ በጎ ተጽዕኖ ከሚገልጻቸው ነገሮች አንዱ የመጀመሪያው ወጣቶች አስተያየቶቻቸውን የሚያጋሩበት ጦማር ወይም ደግሞ ብሎግ በገጹ ላይ መኖሩና ሌሎችም እንዳሉ ይገልጻል። ራሳቸውን የሚሰማቸውን ግላይ ስሜታቸውን እየጻፉን ያሉት ያሳልፏቸው ኤክስፔሪንስ ሊሆን ይችላል። ስለ ሀገራቸው የሚሰማቸውን ስሜት ሊሆን ይችላል። ብቻ የራስ ስሜት ነው እስካሁን እየተጻፈ ያለው። አሁን ግን ኮንቴንታችንን ሞር ወደ ስራ ፈጠራው ቴክኖሎጂዎች በአብዛኛው እኛ ሀገር አይተን ከሆነ ታዋቂ እንግዲህ በስራቸው ተሳክቶላቸዋል ብለን ልንከተላቸው የምንሞክራቸውን ሰዎች፣ ወጣቶችን ብንጠይቅ ብዙ ስም ሊጠራ አይችልም። ሳይኖሩን ቀርተው ሳይሆን ይህንን ነገር ሚዲያው ምን ያህል ፑሽ አድርጓል ወይም ምን ያህል አውጥቷል የሚል ጥያቄዎች አሉ። እኔ ለምሳሌ አሁን ስለ ስቲቭ ጆብ ምናምን የተወሰነ ያክል ኢንፎርሜሽን ላወራ ችላሉ። ግን እኛ ሀገር ስላሉ ስራ ፈጣሪዎች እንዴት ችግሮቻቸውን እንዳለፉ ያለው አውቆ የመናገር ልምድ የለንም እና አንደኛው ማድረግ የምፈልገው ነገር እሱ ነው። ወጣቱ ኮንቴንት ንክሬት ስናደረግ ወይም ምንጽፋቸው ነገሮች ወጣቱ ሀገር ውስጥ ኑሮ ብዙ ነገሮችን ያለፈ ሊያስተምረው የሚችል ብዙ ሰው አለ እና እነሱ ሰዎች መውጣት መቻል አለበት። እነሱ ሰዎች መታየት መቻል አለባቸው። እሱን የማድረግ ሀሳብ ነው አለ ሎላይን ዲጂታል መጽሄት ዳዊት ቸርነት ኬንያለን አዲስ አለማየው ሳሚዳን ቤቴልሄም ደሴና ሌሎችም እነሱን የመሳሰሉ በተለያዩ የስራ ዘርፎች ላይ ያሉ ስራ ፈጣሪዎች ያካተተ ሲሆን መጽሔቷ በነጻ በፌስቡክና ና በድረገጽ ላይ ትገኛለች። ከአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቢናቬ በሬዲዮ ቴሌቪዥን መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። አሁን ደግሞ ጥቂት ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደር ሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጭ ተመልካቾቻችን የሰኘው ምሽት የካቲት 14 2014 ዓ.ም የጋቢና ቬ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ሲተላለፍ ነበረ። መሰናዶችንን እዚህ ላይ አጠናቀናል። ስናስተናግዳችሁ የቆየነው ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በድምጽና ምስል ቅንብር ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር አስተያየትና ጥያቄዎቻችሁን 667 290 5142 ከፊት አንድ በማስገባት የጉግል የነ መስመራችን ላይ በመደወል የድምጽ መልእክት ልታስቀምጡልን ትችላላችሁ። ስማችሁን መናገር አትዘንጉ። በቪዮ መሀሪክ ፌስቡክ ገጽ ላይ እንዲሁም ለጋቢና ቪዮ እያላችሁ የጽሁፍ መልእክት ልታደርሱን ትችላላችሁ። ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ሰላም ጤና ስጥልን ደናደሩ